ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ

ህዳር 24 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን እንደምን አምሽታችኋል። ጤና ይስጥልን እንደምን አምሽታችኋል። ክቡራትና ክቡራን አድማጮች የምሽቱ አስተናጋጆቻችሁ ሰሎሞን አባትና ቆንጂት ታይነን ዛሬ በሁሉም መልኩ በኢኮኖሚም፣ በማህበራዊም በፖለቲካዊ ተጠቃሚ ሆኖ መብቱን ማስከበር የቻለውን ህዝብ ጥቅሙ የተነካበት አይነት አስመስለው የዚህ አይነት ችግር ሁከት

ለመፍጠር ከበስተጀርባ የተሰለፉ ኃይሎች አሉ። የኦሮሚያ ፖሊስ ኮሚሽነር ኢብራሂም ሃጅ ሰሞኑን ኦሮሚያ ውስጥ እየታየ ስላለው የህውከት ሁኔታ ከሰጡት መግለጫ የተቀነጨበ ነው የሰማችሁት። በአብይ ርዕስ ዘገባለን። ለሰዓቱ ዋና ዋና የዓለም ዜና ቆንጅት፣ ግብፅ ዋና ከተማ ካይሮ ውስጥ በሚገኝ የምሽት ክበብ ዛሬ ሌሊት በደረሰ የፈንጂ ጥቃት

ቢያንስ 16 ሰዎች መገደላቸውን የሀገሪቱ ባለስልጣናት አስታውቀዋል። በጎንደር ልዩ ስሙ አራዳ ወይም ቅዳሜ ገበያ እየተባለ በሚጠራው አካባቢ የከተማይቱ ማረሚያ ቤት የተነሳውን የእሳት ቃጠሎ ተከትሎ እስረኞች ማምለጣቸውንና በዚህም መሀል

የሰው ህይወት መጥፋቱን ከአካባቢው የተገኙ ምንጮች ጠቆሙ የሚሉትን ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ግብፅ ዋና ከተማ ካይሮ ውስጥ ባለ አንድ የምሽት ክበብ ዛሬ አርብ ሌሊት በደረሰ

ሞልቶቭ ኮክቴል በሚባለው ቤት ውስጥ የሚሰራ ፈንጂ ጥቃት ቢያንስ አስራ ስድስት ሰዎች መገደላቸውን የሀገሪቱ ባለስልጣናት አስታውቀዋል። አጎዛ በሚባለው የካይሮ አካባቢ በሚገኘው ኤልሳያድ የተባለ የምግብና የመጠጥ ቤት የደረሰው ጥቃት መነሾ ምን እንደሆነ ለጊዜው በውል አልታወቀም። የግብጽ የጸጥታ ባለስልጣናት

ጥቃቱ ከሽብርተኝነት ጋር የተቆራኘ አይደለም በማለት እያስተባበሉ ናቸው። ይሁን እንጂ አንዱ ከሌላው የሚጋጭ መግለጫ ነው እየሰጡ ያሉት። የግብጽ የሀገር አስተዳደር ሚኒስቴር ባወጣው መግለጫ ድንገቱ የጀመረው በምሽት ክበቡ ሰራተኞችና በሆኑ ሰዎች መካከል ጸብ ከተነሳ በኋላ ሰዎቹ የክበቡ መግቢያ በር ላይ ቦምቡን አፈነዱት ሲሉ ተሰምተዋል። ቀደም ብሎ አንድ የግብጽ ባለስልጣናት በሰጡት ቃል ደግሞ

ሶስት ሰዎች በሞተር ብስክሌት ሆነው ፈንጂውን ወርውረው ፈትለክ ብለዋል ማለታቸውን የመንግስት የዜና ማሰራጫ ባለስልጣኑን ጠቅሶ ዘግቧል። አንድ ሌላ ባለስልጣን ደግሞ አጥቂው በቅርቡ ከስራ የተባረረ የምሽት ክበቡ ሰራተኛ ነው ማለታቸው ተጠቅሷል። አጥቂዎቹን ለመያዝ አደን ላይ ነን ብለዋል ባለስልጣናቱ።

በጎንደር ከተማ ልዩ ስሙ አራዳ ወይም ቅዳሜ ገበያ እየተባለ በሚጠራው አካባቢ የከተማይቱ ማረሚያ ቤት ባለፈው እሁድ ሌሊቱን የተነሳውን የእሳት ቃጠሎ ተከትሎ እስረኞች ማምለጣቸውንና በዚህም መሀል የሰው ሕይወት መጥፋቱን ከአካባቢው የተገኙ ምንጮች እየጠቆሙ ነው። የአሜሪካ ድምፅ ያነጋገራቸው የከተማይቱ ነዋሪዎችና የጎንደር ዩኒቨርሲቲ ተማሪዎች በማረሚያ ቤቱ

ቃጠሎ በተነሳበት ዕለት የተኩስ ድምፅ መስማታቸውና የሰው ሕይወት መጥፋቱን መስማታቸውን አመልክተዋል። ሆኖም እስካሁን በክልሉ አስተዳደር የሰው ሕይወት ስለመጥፋቱ የተገለጸ ነገር የለም። አንድ ስሙን መግለጽ ያልፈለገ የአካባቢው ነዋሪ እንደገለጸው ዋናው የጎንደር ከተማ ወህኒ ቤት ከተቃጠለ በኋላ እዛ የነበሩ እስረኞች የተዛወሩት

እዛ ያሉ የነበሩ እስረኞች የተዘዋወሩት አንገብር እየተባለ በሚጠራው አዲስ በመገንባት ላይ ወደሚገኘው እስር ቤት ነው። በዚህ እስር ቤትም በትናንትናው ዕለት ረብሻ መነሳቱን ከርቀት

ጭስ ማየታቸውን ያዩትንም ጢስ በካሜራ ቀርጸው ማስቀረታቸውን ገልጸውልናል። በተጨማሪም በእስረኞቹ ቤተሰቦችና በጠባቂዎቹ መካከል እስረኞቹን እንድንጠይቅ ምግብም እንድናቀብል ይፈቀድልን በሚል ረብሻ መፈጠሩን ገልጸዋል። በዚህ ጉዳይ ላይ የሚመለከታቸውን አካላት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሙሉ ዘገባውን ለማጠናቀር ተጨማሪ ጥረቶችን እያደረግን ነው። ጥንቅሩ እንዳለቀ ይዘንላችሁ እንቀርባለን።

አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ከትናንት በስቲያ ረቡዕ ማምሻው ላይ በምዕራባዊቱ የዩናይትድ ስቴትስ ክፍለ ሀገር ካሊፎርኒያ ውስጥ በምትገኘው ሳን በርናርዲኖ አውራጃ በደረሰው ጥቃት ህይወታቸውን ላጡ አስራ አራት ሰዎች

ትናንት ማታ የጸሎትና የሻማ ማብራት ስነ ስርአት ተካሂዷል። በዚህ በአውራጃው የማህበራዊ አገልግሎት መስጫ ቢሮ ህንጻ ላይ በደረሰው አደጋ ሌሎች ሀያ አንድ ሰዎች መቁሰላቸው ይታወሳል። በተዛመደ ዜና ይህንን ጥቃት ማለት አስራ አራት ሰዎች የተገደሉበትን ጥቃት ካደረሱት መካከል አንደኛ ይቱ ተጠርጣሪ

እስላማዊ መንግስት ነኝ በሚለው ቡድን ሰበካ የተነሳሳች መሆኗን የዩናይትድ ስቴትስ መገናኛ ብዙኃን ዘግበዋል። የአሜሪካ የህግ አስከባሪ ምንጮች ለመገናኛ ብዙኃን ታሽፊን ማሊክ የምትባለውና ከባሏ ከሳያድ ሬዝዋን ፋሩክ ጋር ሆና ረቡዕ ዕለት ተኩስ የከፈተችው ሴት

ለአይሲስ ታማኝነቷን በፌስቡክ ላይ አውጃለች። ይሁን እንጂ ማሊክ ጥቃቱን እንድታካሂድ በአይሲስ መመሪያ ተሰጥቷት እንደሆነ የሚያሳይ አንድም አይነት ማስረጃ አለመገኘቱን ዘ ኒውዮርክ ታይምስ ጋዜጣ ዘግቧል። ከፋሩክ ጋር በተጋባችበት ወቅት ሳውዲ አረቢያ ትኖር የነበረችው የፓኪስታን ተወላጇ ታፍሪር ማሊክ ለአይሲሱ መሪ ለአቡበከር አልባግዳዲ

ታማኝነቷን ማወጇን የሚያሳዩትን ማስረጃዎች የዩናይትድ ስቴትስ መርማሪዎች እየመረመሩ መሆናቸው ተነግረዋል።

በምዕራባዊቷ የዩናይትድ ስቴትስ ክፍለ ሀገር ካሊፎርኒያ በምትገኘው ሳን በርናርዲኖ አውራጃ ከትናንት በስቲያ ረቡዕ በደረሰው ጥቃት ሕይወታቸውን ላጡ 14 ሰዎች ትናንት ምሽት ላይ የጸሎትና የሻማ መብራት ስነ ስርዓት ተካሂደዋል። በአውራጃው የማህበራዊ አገልግሎት መስጫ ቢሮ ህንፃ ላይ በደረሰው አደጋ ሌሎች 21 ሰዎች መቁሰላቸው ይታወሳል። በመጽሔት ዘገባለን።

ከአፍሪካ ጋር ያላትን ግንኙነት ለማጠናከር ጥረት እያደረገች ያለችው ቻይና ለአህጉሪቱ ልማት ማፋጠኛ እንዲውል በሚል 60 ቢሊዮን ዶላር በብድርና በእርዳታ መልክ መመደቧ ታወቀ። የቻይናው ፕሬዚደንት ሺ ጂንፒንግ የተመደበውን የእርዳታና የብድር ገንዘብ ዛሬ አርብ ጆሃንስበርግ ውስጥ በተከፈተው የቻይናና የአፍሪካ የትብብር የመሪዎች ጉባኤ ላይ ነው ይፋ ያደረጉት።

አፍሪካ የአፍሪካ ሕዝብ መሆኗን ችግሮቿ መፈታት ያለባቸው በራሷ ሕዝብ መሆኑን ቻይና አጥብቃ ታምናለች በማለት በአህጉሪቱ የፖለቲካ ጉዳዮች አንገባም የሚለውን የሀገራቸውን መመሪያ የቻይናው ፕሬዚደንት ዛሬም ደግመው ተናግረዋል። ምዕራባውያን መንግስታት በበኩላቸው ቻይና

ስለ አፍሪካ ለንግዷ እንጂ ለጥሬ ሀብት መሰብሰቧ እንጂ በአህጉሪቱ ለሚካሄዱት ጦርነቱም ሆነ ለሰብአዊ መብት ረገጣው ደንታ የላትም በማለት ይወነጅሏታል። የወቅቱ የአፍሪካ ህብረት ሊቀመንበር የዚምባብዌው ፕሬዚደንት ሮበርት ሙጋቤ ባሰሙት ንግግር ደግሞ የቻይናውን ፕሬዚደንት እርስዎ ለአፍሪካ እያደረጉ ያሉት የቀድሞ ቅኝ ገዢዎች ሊያደርጉላት ይገባ የነበረውን ነው በማለት ማሞገሳቸው ተሰምቷል።

የፕሬዝደንት ሙጋቤ መንግስት የቻይናው መሪ ሀራሬን በጎበኙበት እለት የተለያዩ የምጣኔ ሀብት ውሎችን መፈራረሙ ታውቋል። ቻይና ለአፍሪካ እየመደበችው ገንዘብ አምስት ቢሊዮን ዶላሩ ከወለድ ነጻ ብድር፣ ሰላሳ አምስት ቢሊዮኑ ደግሞ ለተለያዩ የወጪ ንግድና ሌሎችን ብድሮች እና እርዳታ የሚውል መሆኑን ፕሬዚደንት ዢ ጂንፒንግ አስታውቀዋል።

የጀርመን ፓርላማ ፈረንሳይ በቅርቡ በዋና ከተማይቱ በፓሪስ የደረሱትን ጥቃቶች ተከትሎ ያቀረበችውን ተማጽኖ በመቀበል ሶሪያ ውስጥ በእስልምና መንግስት ተዋጊዎች ላይ ለሚካሄደው ጥቃት ወታደራዊ እርዳታ ለመስጠት በከፍተኛ ድምፅ ወሰነ። ዛሬ በርሊን ላይ የፓርላማ አባላቱ ጀቶች፣ አንድ መርከብ፣ አንድ የነዳጅ መሙሊያ አውሮፕላንና ቁጥራቸው

ወደ 1200 የሚደርሱ ወታደራዊ አባላትና አይሲስን እየወጋ ባለው ህብረት እንዲቀላቀሉ ለመላክ 445 ለ146 በሆነ ድምፅ ወስነዋል። ሆኖም ጀርመናውያን አብራሪዎች ሶሪያ ባሉ የእስልምና መንግስት ተዋጊዎች ኢላማዎች ላይ የዩናይትድ ስቴትስ፣ የእንግሊዝ፣ የፈረንሳይና የሩሲያ አይሮፕላኖች በሚያካሄዱት የአየር ጥቃት አይካፈሉም።

ዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የልዩ ኃይሎች ወታደሮችን ወደ ሶሪያ ለመላክ ተስማምተዋል። የፈረንሳይ ፕሬዚደንት ፍራንሷ ኦሎንድ ከፓሪሱ ጥቃት ተከትሎ ዓለም አቀፉ ማኅበረሰብ በአይሲል ቡድን ላይ የጥቃት ዘመቻውን እንዲያፋፍም መማጸናቸው ይታወሳል። በፓሪስ በደረሱትና 130 ሰዎች በተገደሉበት ጥቃት

እስላማዊ መንግስት ነኝ የሚለው ቡድን ኃላፊነት መውሰዱ አይዘነጋም። ኢራቅ ውስጥ ያሉ የቡድኑ ተዋጊዎችን ስትደበድብ የቆየችው ብሪታንያም ምክር ቤቷ ከፈቀደ በኋላ ትናንት የጦር አይሮፕላኖችን ወደ ሶሪያ ማሰማራቷ ተዘግቧል። በመጨረሻም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ የሶሪያ መንግስትንና የአማጽያኑን ኃይሎች ፕሬዚደንት ባሻር አልአሳድ ከስልጣን በማይወርዱበትም ሁኔታ ቢሆን

የእስልምና መንግስት ነኝ የሚለውን ቡድን ለመውጋት ትብብር እንዲያደርጉ ማድረግ ይቻል ይሆናል ማለታቸው ተሰምቷል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።

ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19፣ በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የአርብ ህዳር 24 2008 ዓ ም ምሽት ፕሮግራም ነው። ስለ ረሃብ ይደብቃሉ፣ በፍጹም አይናገሩም። ስለ ረሃብ የተናገረ ሰው ሰውን እንደገደለ ተደርጎ ይታያል። ወንጀል ነው። ያስራሉ፣ ይደበድባሉ።

ህዝቡንም ያስፈራራሉ። ለማንኛውም በልተው የጠገበ ስለ ተራበው አይሰማውም። እግዚአብሔር እርዳን ብለን ትተናል። ሌላ ምን ምርጫ አለን? አንድ የምዕራብ አርሲ አርሶ አደር ለቪኦኤ ከተናገሩት የተወሰደ ነው የሰማችሁት። የምዕራብ አርሲ አስተዳዳሪ አቶ አባድር አብዳ ምላሽ አላቸው።

ይህንን የሚሉት አካላት በግልጽ መጥተው ቢናገሩ ጥሩ ነበር። ለዚህ ምንም ማስረጃ የላቸውም። በመናገራቸውም የሚደርስባቸው ነገር የለም። ሀገሪቱ በዲሞክራሲያዊ መርህ የምትመራ አገር ነች። የዜጎች መብት የሚጠበቅባት ነች።

አቶ አባድር አብዳ የምዕራብ አርሲ አስተዳዳሪ ለቪኦኤ ከሰጡት ቃለ ምልልስ የተቀነጨበ ነው የሰማችሁት። በመጽሔት ዘገባ አለን። አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የከሰሩ የፖለቲካ ኃይሎችና በአሸባሪነት የተፈረጁ ድርጅቶች ያሰራጩት የሐሰት ፕሮፓጋንዳ

ሰሞኑን በኦሮሚያ የተለያዩ ክፍሎችና የትምህርት ተቋማት ውስጥ ለተቀሰቀሰው ሁከት መንስኤ ነው ሲል የኦሮሚያ ብሔራዊ ክልላዊ መንግስት ለኢትዮጵያ ብሮድካስቲንግ ኮርፖሬሽን በላከው መግለጫ አስታወቀ። ከጀርባ አሉ የተባሉትን ኃይሎች ማንነት ግን መግለጫው በዝርዝር አልገለጸም። በተፈጠረው ሁከትም ሶስት ወጣቶች መገደላቸውን የክልሉ ፖሊስ ኮሚሽነር ይፋ አድርገው

ህብረተሰቡን እያደናገሩ ናቸው ያሏቸውን አካላትም ከድርጊታቸው እንዲታቀቡ አሳስበዋል። መለስካቸው አመሃ ዝርዝሩን ይዟል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን በትናንት ምሽት ሁለት ሰዓት የዜና ወጃው ርዕሰ ጉዳዮች አንዱ የኦሮሚያ ብሔራዊ ክልላዊ መንግስት በወቅታዊ ጉዳዮች ላይ ሰጥቷል ያለው መግለጫ ነበረ። ይሄ መግለጫ የተገኙ የሰላምና የመረጋጋት ሁኔታዎች ተጠናክረው መቀጠል እንዳለባቸው ያሳስባል።

መንግስትና የክልሉ ህዝብም በትምህርት ተቋማትም ሆነ በአጠቃላይ በክልሉ የተገኘውን ሰላምና መረጋጋት ከምን ጊዜውም በላይ ነግተው የሚጠብቁበት የሚንከባከቡበትና፣ ቀጣይነት ላለው የተሻለ እድገት በሚረባረቡበት ሁኔታ ውስጥ እንደሚገኙ መግለጫው አመልክቷል። ይሁን እንጂ ይላል መግለጫው።

ይሁን እንጂ የከሰሩ የፖለቲካ ኃይሎች እና በአሸባሪነት የተፈረጁ ድርጅቶች በጋራ በመሆን ከሰሞኑ እንደለመዱት በተለያዩ ጸረ ሰላም ሚዲያዎች ባሰራጩት የሐሰት ፕሮፓጋንዳ በኦሮሚያ የተወሰኑ ዞኖችና ወረዳዎች እንዲሁም ትምህርት ቤቶች ውስጥ ሁከት ተፈጥሯል። በዚህም ድርጅታቸው ለንብረትና ለሰው ህይወት ህልፈት ቀጥተኛ ተዋናይ በመሆን ላይ ይገኛሉ ሲል እነዚህን ከሁከቱ በስተጀርባ አሉ ያላቸውን አካላት ይከሳል።

የኦሮሚያ ብሔራዊ ክልላዊ መንግስት መግለጫ። መግለጫው አክሎም እነዚህ የከሰሩ የፖለቲካ ኃይሎችና በአሸባሪነት የተፈረጁ ድርጅቶች ያላቸው አካላት ለሁከት ተግባራቸው የተጠቀሙበት አጀንዳ የፍንፍኔ ከተማና የኦሮሚያ ልዩ ዞን ከተሞችን በማስተር ፕላን ስም ለመቀላቀል ነው።

የኦሮሚያን ከተሞች በዘመናዊ አሰራር ለመምራት በክልሉ የወጣውን የከተሞች አዋጅ የኦሮሚያን ከተሞች ለፌዴራል ለመስጠትና የኦሮሚያን መሬት ለማስቆረስ ነው የሚል ፍጹም ከእውነት የራቀ ፕሮፓጋንዳ በመንዛት ነው ሲል መግለጫው እነዚህን አካላት ይኮንናል። እንደሚባለውም ሕገ መንግስቱንና ፌዴራላዊ አወቃቀሩን በመጣስ የኦሮሚያን መሬት አሳልፎ ለፍንፍኔ የመስጠት

አርሶ አደሩንም የማፈናቀል ዓላማ ጨርሶ ሊኖረው አይችልም ሲልም የክልሉ መንግስት መግለጫ የጥፋት ኃይሎች አካላት ፕሮፓጋንዳ ነው ያለውን አባባል በጽኑ ያስተባብላል። የክልሉ ፖሊስ ኮሚሽን ኮሚሽነር አቶ ኢብራሂም ሀጂ በበኩላቸው በሰጡት ጋዜጣዊ መግለጫ የውከቱን መንስኤ የገለጹት በተመሳሳይ ሁኔታ ነበረ። ዛሬ በሁሉም መልኩ በኢኮኖሚም በማህበራዊም በፖለቲካዊም ተጠቃሚ ሆኖ

መብቱን ማስከበር የቻለውን ህዝብ ጥቅሙ የተነካበት አይነት አስመስለው የዚህ አይነት ችግር ሁከት ለመፍጠር ከበስተ ጀርባ የተሰለፉ ኃይሎች አሉ። ኮሚሽነር ኢብራሂም ሁከቱ ተቀስቅሶባቸዋል ያሏቸውን የኦሮሚያ ዞኖች፣ ወረዳዎችና የትምህርት ተቋማት ከዘረዘሩ በኋላ ደርሷል ያሉትንም ጉዳት ገልጸዋል። በምዕራብ ወለጋ ጉልሶ የሚትባል ወረዳ ልዩ ስማ ደግሞ የገጠር ከተማናት ጨለያካ የሚትባል

ከተማ ላይ ሁለት ወጣቶች ህይወት አልፏል። በጣም ያሳዝናል። ከዛ ውጪ ምዕራብ ሸዋ፣ ደቡብ ምዕራብ ሸዋ ዞን ቶሌ የሚትባል ወረዳ ላይ አንድ ወጣት ህይወቱ አልፏል። በአጠቃላይ እስካሁን በሰው ህይወት ላይ የደረሰ ጉዳት ሶስት ነው። ኮሚሽነሩ ጨምረው እንዳስታወቁት ፖሊስ ሲያጠፉ እጅ ከፍንጅ የያዛቸውን ሰዎች በቁጥጥር ስር አውሏቸዋል።

ህዝቡን በተለይም ተማሪዎችን በማደናገር ድብቅ የፖለቲካ ዓላማቸውን ለማሳካት የሚንቀሳቀሱ አካላት ያሏቸውንም ከድርጊታቸው እንዲታቀቡ አሳስበዋል። ቪኦኤ የአዲስ አበባና ዙሪያዋ ኦሮሚያ ልዩ ዞን የተቀናጀ የጋራ ልማት ፕላን ፕሮጀክት ጽህፈት ቤትን ጉዳዩን በተመለከተ ያለውን አስተያየት እንዲሰጠው ተጠይቆ ጽህፈት ቤቱ ቴክኒካዊ ተግባራትን ብቻ የሚያከናውን በመሆኑ በተነሳው ጉዳይ አስተያየቱ ሊሰጥ እንደማይችል ገልጸዋል።

ቪኦኤ ችግሩን አስመልክቶ ከብሔራዊ ክልላዊ መንግስቱ ፕሬዚዳንት ጋር ቃለ ምልልስ ለማድረግ ጥያቄ አቅርቦ መልስ እየተጠባበቀ ይገኛል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን አመሰግናለሁኝ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።

ኢትዮጵያ ውስጥ በኤልኒኞ ምክንያት የተፈጠረው ድርቅ ላስከተለው የምግብ እጥረት የተጋለጡ ሰዎች ቁጥር እንደሚጨምር እየተነገረ ነው። ድርቁ ኦሮሚያ ውስጥ ያስከተለውን ችግር እየተከታተለች ያለችው የኦሮምኛ ዝግጅት ክፍል ባልደረባ እጃለኔ ጋመዳ ምዕራብ አርሲ ውስጥ ያለውን ሁኔታ እንደሚከተለው ዘግበዋለች። ሶሎሞን አባተ ያቀርበዋል። ዘንድሮ ዝናብ ሳይገኝ በመቅረቱ የተዘራው ጤፍ ምርት ሳይሰጥ መቅረቱን ገበሬዎቹ ተናግረዋል።

በመስከረም አካባቢ ትንሽ ዝናብ ተገኝቶ የነበረ ቢሆንም የስንዴ አዝመራም አጥጋቢ ምርት ሳይሰጥ መቅረቱን አርሶ አደሮቹ አመልክተዋል። የተዘራው እንዳለ ጠፍቷል። ገበሬው ዝም ብሎ እያየ ነው። የተዘራው ጤፍም ሆነ ስንዴ ምርት ሳይሰጥ ቀርቷል። አድሮ የነበረ መሬት አልፎ አልፎ ስላለ እዚያ ላይ ለመዝራት እየሞከርን ነው። ከአካባቢው አርሶ አደሮች አንዱ ናቸው። ይህንን

ዘረባይ ጃለኔ ገመዳ የነገሯት በአካባቢያቸው በአሁኑ ወቅት መዘራት የነበረበት ስንዴ እንደነበረና ወደ ላንጋኖ አጄ አርሲነጌሌ አካባቢዎች በቆሎ ተዘርቶ እንደነበረ እሱንም ድርቁ ጎድቶት ምርት አለመስጠቱን በዚህም ሰው በብርቱ መቸገሩን ገልጸዋል። ከዚህ በፊትም ላንጋኖ ቆላማ በሆኑ በተወሰኑ አካባቢዎች ዝናም ጠፍቶ ድርቅ ስለሆነ

እርዳታ ይሰጥ ነበር። አሁን ግን ምንም እርዳታ የለም። ባለሥልጣኖችም የት አካባቢ ችግር ተፈጠረ ብለው መከታተልና መፍትሔ መስጠት በጭራሽ አልቻሉም። ሕዝቡ ስለ ድርቅና መራቡ መናገር ይፈራል ይላሉ አርሶ አደሩ። ለምን ስለ ረሃብ ይደብቃሉ? በፍጹም አይናገሩም። ስለ ረሃብ የተናገረ ሰው ሰውን እንደገደለ ተደርጎ ይታያል። ወንጀል ነው። ያስራሉ፣ ይደበድባሉ፣ ሕዝቡንም ያስፈራራሉ።

ለማንኛውም በልቶ የጠገበ ስለ ተራበው አይሰማውም። እግዚአብሔር እርዳን ብለን ትተናል። ሌላ ምን ምርጫ አለን? እህል ገበያም ላይ እንደሌለ ለጃለን ያጫወቷት እኒህ አርሶ አደር ለምሳሌ በቆሎ አራት ወይም አምስት ራስ አስር ብር እንደሆነ ነግረዋታል። ቤላ ሰው ተርቧል፣ በደንብ ተርቧል። በሳምንት ካሉት ቀናት ጠዋት ቁርስ በልቶ

ማታ እራት መብላት አስቸግሯል። በጣም ብዙ ሰው የሚበላ ወጥቶ ጾሙን ይውላል። የሚበላ ከሌለ ረሃብ የት ይቀራል? ግጦሽ በመድረቁ እንስሳቱን መራባቸውን የምዕራብ አርሲው ገበሬ አመልክተዋል። ድርቅ ይፈጃቸዋል ብለው እየፈሩ መሆናቸውን ገልጸዋል። ባለሥልጣናቱ ልማት ተስፋፍቷል እያሉ በየራዲዮው የሚናገሩት ውሸት ነው ገበሬውን

ህዝቡን በቀን ሦስት ጊዜ እንመግባለን የሚሉትም ውሸት ነው። በሳምንት ስንት ቀን ይብላ? ጾሙን ይደር። መንግሥት የሚያውቀው ነገር የለም ብለዋል አርሶ አደሩ። እነርሱ እገሌ ይህን ማሳ ቆፍሮ እገሌ ደግሞ ይህን ብለው የውሸት ዘገባ ያቀርባሉ። ከተጨባጭ ሁኔታ ተነስተው በአሁኑ ጊዜ ስላለ ሁኔታ

ይህን ያህል እርሻ ተጠቅሜ ይህን ያህል ምርት አግኝቻለሁ የሚል ሰው እስቲ አቅርቡ። ይህን ካደረጉ እኔ እግዚአብሔርን ወንጀለኛ ሆናለሁ። ችግር ላይ የወደቁት ገበሬውም ሸማቹም ናቸው። ገበሬው መጀመሪያ ዘር በውድ ገዝቶም ማሳው ላይ ዘርቶ ማዳረስ አይችልም። ስለዚህ ገበያ ላይ ለተፈጠረው የእህል እጥረት ምክንያቶቹ ሁለት ናቸው ብለዋል አርሶ አደሩ ካን ጫማን ካህን አሞ

የተወሰነው በድርቅ ሌላው ደግሞ ገበሬው አስፈላጊውን እንክብካቤ በማጣቱ ነው። በገበሬው ውስጥ የሚያሰማራቸው የልማት ሠራተኞችም ለራሱ ለመኖርና ሥራውን እንዳያጣ ብሎ የውሸት ዘገባ ያስተላልፋል። እጥረት፣ ረሃብ፣ ድርቅ አለ ህዝቡ ተቸግሯል ብሎ አይዘግብም። ሌላው ችግር ይላሉ አርሶ አደሩ ከዚህ በፊት እርዳታ ሲሰጥ ሕዝቡን በፖለቲካ ከፋፍለው አንተ ለፓርቲያችን ድምፅ አልሰጠህም ብለው እርዳታ ይከለክላሉ።

ከመንግስት ውጪ እርዳታ የሚሰጡ መንግስታዊ ያልሆኑ ድርጅቶች የሉም። ስለዚህ ሁኔታው አስቸጋሪ ነው። ለአሁኑ ግን በረሃብ የሞተ ሰው አልሰማሁም ብለዋል። መንግስት በምርጫ ጊዜ የምትፈልጉትን አገልግሎት በሙሉ አሟላለሁ ሲል ነበር። አሁን ግን ስላልመረጣችሁኝ እርዳታ አልሰጣችሁም ብሎ እየተበቀለን ነው ብለዋል አክለው። ጃለኔ ወደ ምዕራብ አርሲ ዞን አስተዳዳሪ አቶ አባድር አብዳ ደውላ አነጋግራቸዋለች።

አስተዳዳሪው በሰጡት ምላሽ በኤልኒኞ ምክንያት ድርቅ በተወሰኑ ቦታዎች መከሰቱን ጠቅሰው አርሲ ነገሌ ውስጥ ባሉት የተወሰኑ ቀበሌዎች፣ ስምጥ ሸለቆ ውስጥ ደግሞ ቆላማ በሆኑ ቦታዎች ድርቅ እንዳለ ገልጸዋል። ሻሸመኔ ውስጥ ባሉ የተወሰኑ ቀበሌዎች ውስጥ ድርቅ አለ፣ ሙሉ በሙሉ ሳይሆን አልፎ አልፎ ነው ብለዋል። ከሚቼ

ችግሩ በአጠቃላይ ከተፈጥሮ ጋር ተያይዞ የመጣ ስለሆነ እንደ መንግስትም ሆነ ክልሉን እንደሚያስተዳድር አካል ችግሩን ለመግታት ህዝቡን ለችግር እንዳይጋለጥ ለማድረግ አስፈላጊ ሁሉ እየተደረገ ነው። መንግስት የአንድም ሰው ሕይወት መጥፋት የለበትም ብሎ እንደ ፖሊሲ ይዞ እየሰራ ነው ብለዋል አቶ አባድር አብዳ።

በአሁኑም ወቅት እርዳታ የሚያስፈልጋቸው ቀበሌዎች ከዚህ ቀደምም በእርዳታ ውስጥ አቅፈው ሲረዱ የነበሩ ስለሆነ አዲስ ነገር ሆኖ ከአቅም በላይ የሆነበት ሁኔታ ብዙም የለም። በቆላማ አካባቢዎች ከዚህ በፊትም ችግር ነበር።

ተመላልሶ የሚከሰት ሁኔታ ነበር። መንግሥት ምንም እርዳታ አላደረገልንም ሲሉ ነዋሪዎች ስላሰሙት ስሞታ አቶ አባድር መልስ ሰጥተዋል። ይህንን የሚሉት አካላት በግልጽ መጥተው ቢናገሩ ጥሩ ነበረ። ለዚህ ምንም ማስረጃ የላቸውም፤ በመናገራቸውም የሚደርስባቸው ነገር የለም። አገሪቱ በዲሞክራሲያዊ መርህ የምትመራ አገር ነች፤ የዜጎች መብት የሚጠበቅባት ነች። በተራቡት አካባቢዎች

ሁሉም በየወሩ ሲቻል የገንዘብ እርዳታ ሳይቻል ደግሞ የተለያየ የእህል እርዳታ አሁንም እያገኙ ነው። እንዲያውም የመጠባበቂያ እህል በየወረዳው አከማችተናል ብለዋል የምዕራብ አርሲው አስተዳዳሪ። ልጆች ሕፃናትና እናቶች ላይ አተኩረው እየሰሩ መሆናቸውንም አቶ አባድር አመልክተው እንደ አንድ አስተዳዳሪ ግን ለማለት የምፈልገው አሉ፣ በአሁኑ ጊዜ ከአቅም በላይ የሆነ ችግር የለብንም። እርዳታ ከዚህ በፊት ሲሰጥ

የፓርቲ አባልና ድምፅ የሰጠ ያልሰጠ እየተባለ ይለያል ሲሉ ነዋሪዎች ስለተናገሩት የተጠየቁት የምዕራብ አርሲ ዞን አስተዳዳሪ ይህንን ብለዋል። ይሄ የሌለ ነገር ነው። መንግስት፣ እንደ መንግስት አንዱን አመስግኖ ሌላውን የሚበቀልበት ሁኔታ የለም። ከእርዳታ ጋር የተያያዘ ነገር የለም። ይህ የሰብዓዊ እርዳታ ጉዳይ ስለሆነ ለሁሉም እርዳታ ይሰጣል። ተጠያቂነት አለበት። ይህን የሚሉት ሌላ አመለካከት ያላቸውና

መንግስትን ማማረር የሚፈልጉ ናቸው። ግብረሰናይ ድርጅቶች የተለያዩ መንግስታዊ ያልሆኑ ተቋማትና ግለሰቦችም የሚያደርጉት ጥቂት እርዳታ ቢኖርም በአብዛኛው ግን እርዳታ የሚሰጠው መንግስት መሆኑን አቶ አባድር አብዳ ገልጸዋል። ህዝቡም እርስ በርስ የመረዳዳት ባህል ስላለው ካመረተው እየሰበሰበ ቆላ ለተቸገሩት ይልካል ብለዋል። ስለዚህ በአጠቃላይ ችግርና ጉዳት የለም ብለዋል አቶ አባድር

የልማት ባለሙያዎች ትክክለኛውን ሁኔታ አይዘግቡም የሚባል ቅሬታ ስለመኖሩም የተጠየቁት አቶ አባድር እንዲህ ብለዋል። እንደዚህ አስመስሎ መኖር እንኳ የለም። ስልጣን ላይ ካለው የበለጠ መብት ያለው ህዝቡ ነው። መንቀፍ የሚችል ሐሳቡን መግለጽ የሚችልበት ሁኔታ ውስጥ ነው ያለው። ችግራቸውን ለመደበቅና ለማፈን የሚሠራ አንድም ሰው የለም። በየቀበሌው የሚሰማሩት

የተለያዩ ባለሙያዎች የህዝቡን እውነተኛ ህይወት ለማሳየት እንጂ ለመቅበር አይደለም። የተፈጠረ ችግር ካለ ለማሳወቅ ነው የተሰማሩት። በድርቁ ምክንያት በእንስሳት ላይ የደረሰ ምንም ችግር የለም ያሉት አቶ አባድር፣ ሰው እንጂ ከብት የሚበላው አላጣም ብለዋል። በአጠቃላይ አስፈላጊ እርዳታ እየቀረበ ስላለ በዞኑ ውስጥ አስጊ ነው የሚባል አንድም ችግር የለም ብለዋል።

የምዕራብ አርሲ ዞን አስተዳዳሪ አቶ አባድር አብዳ ይህንን ዘገባ ካጠናቀረችው ባልደረባይ ጃለን የገመዳ ጋር በስልክ ባደረጉት ቃለ ምልልስ። ከትናንት በስቲያ ረቡዕ ምሽት ላይ በምዕራባዊቱ የዩናይትድ ስቴትስ ክፍለ ሀገር ካሊፎርኒያ ውስጥ በምትገኘው

ሳን በርናርዲኖ አውራጃ በደረሰው ጥቃት ህይወታቸውን ላጡ አስራ አራት ሰዎች ትናንት ሀሙስ ማታ የጸሎትና የሻማ ማብራት ስነ ስርዓት መካሄዱ ታውቋል። የሳን በርናርዲኖ አውራጃ ከሎስ አንጀለስ ከተማ በስተ ምስራቅ 100 ኪሎ ሜትር ላይ ነው የምትገኘው። በዚህ በአውራጃው የማህበራዊ አገልግሎት መስጫ ቢሮ ህንፃ ላይ በደረሰው አደጋ ሌሎች 21 ሰዎች መቁሰላቸው ይታወሳል። አዲሱ አበበ ቀጣዩን ዘገባ አጠናቅሯል።

ባለስልጣናት በገለጡት መሰረት ነፍሰ ገዳዮቹ ሳይድ ሪዝዋን ፋሩቅ እና ባለቤቱ ታሽፊን ማሊክ ይህን አሰቃቂ አደጋ ያደረሱበት ምክንያት እስካሁን ለማንም ግልጥ አይደለም። ብቻ ግን ጥቃቱ በተፈጸመበት ምሽት በመስሪያ ቤቱ ውስጥ የዓመት በዓል ድግስ ማለት እንደ ፓርቲ ነበርና እዚያ የተገኘው ፋሩቅ ከአንድ የሥራ ባልደረብ ጋር ትንሽ ንትርክ ቢጤ አድርጎ ሲያበቃ ከፓርቲው ወጥቶ ወደ ቤቱ ይመለሳል።

ብዙም አልቆየ። ልዩ ልዩ ጦር መሳሪያዎችንና የእጅ ቦምብ ጭምር ይዘው የጦር ትጥቅም አድርገው ከባለቤቱ ጋር ድግሱ ወደሚካሄድበት አዳራሽ ይመለሳሉ። ከዚያ የሆነው ግልጥ ነው። የተኩስ እሩምታ፣ ጩኸትና እሪታ፣ ሰው በሰው ላይ፣ አስከሬን በአስከሬን ላይ ተነባበረ። ሰባ አምስት ጥይቶች አዳራሽ ውስጥ ተርከፈከፉ።

14ቱን ገደሉ፣ 21ን አቆሰሉ። ከሟቾች መካከል የ60 ዓመቱ የአካባቢ ጤና ተቆጣጣሪ የነበሩት ኤርትራዊው ይስሐቅ ገብረስላሴ አንዱ ነበሩ። ነፍሰ ገዳዮቹ ባልና ሚስት ወዲያውኑ እዚያው ሳን በርናርዲኖ አውራጃ ውስጥ ከፋሩቅ ቢሮ ብዙም ሳይርቅ ከፖሊሶች ጋር በተካሄደ የተኩስ ልውውጥ ሲገደሉ መኪናቸው ውስጥ

እንዲፈነዳ አዘጋጅተውት አሻንጉሊት ውስጥ ያስቀመጡት ቦምብ ነበርና አደጋ ሳያደርስ በቶሎ ተደርሶበት መክኗል። ይህ ግድያ የዩናይትድ ስቴትስ ሙስሊም ማህበረሰብን በእጅጉ አሳስቧል፣ አሳዝኗል። እንደ ማንኛውም ሰው ልባቸው ደምቷል። ከዚህ ቀደምም ያየኑ በመሆኑ አሜሪካውያን ሙስሊሞች ብዙ ያስጨንቀናል የሚሉት የአሜሪካ እስላማዊ ግንኙነት ምክር ቤት ኃላፊ ኒሃድ አዋድ ናቸው

ቶሎ ብሎ ወደ ድምዳሜ የመድረሱን ምክንያትና በሕይወታችን ላይ የሚያስከትለውን አንድምታም በውል እንረዳለን ሲሉም ተናግረዋል። ግድያው በተፈጸመ ማግስት ማለትም ሐሙስ ሙሉ ቀን የስልክ ጥሪ ሲያስተናግዱ እንደዋሉ የሚናገሩት አዋድ ልጆቻችንን ወደ ትምህርት ቤት ብንልክ ሰላም ነው የሚል ነበር ከተጨነቁ ወላጆች የሚደርሳቸው ጥያቄ የሩብ ማታው ግድያ

ሁለት ጎራ የለዩ ጥያቄዎችን በመላ ዩናይትድ ስቴትስ ቀስቅሰዋል። ሽብርተኛነትና የጦር መሳሪያ ቁጥጥር ወይም እገዳ። ፕሬዚዳንት ባራክ ኦባማ ጥብቅ የጦር መሳሪያ ቁጥጥር ማድረግን ሲያሰምሩበት፣ ሽብርተኛነትንም እንደ አንድ ነጥብ አንስተውታል። ሰዎች በአንድ ሌላ ሰው ላይ ጉዳት ለማድረስ ሲወስኑ

ቁጥጥር ባለማድረጋችን እቅዳቸውን በቀላሉ እንዲያሳኩ ፈቀድንላቸው ማለት ነው። ሌሎች ዲሞክራቶችም ይህንኑ የጦር መሳሪያ ቁጥጥር ወይም ገደብ የማድረግ ጥሪን ያጎሉታል። በመወሰኛው ምክር ቤት የአናሳዎቹ አባላት መሪ ሃሪ ሬድ ምንም ያለማድረጋችን፣ ምንም እርምጃ ያለመውሰዳችን ነገር አሳሳቢ ነው። የዚህች አገር የህግ አውጪ አካል አባላት ሆነን ግን ምንም አናደርግም

ሌላም በምክር ቤቱ የአናሳው ወገን መሪ ናንሲ ፔሎሴ ይህንን ብለዋል። ከእንግዲህ ዝምታ አያስፈልግም። ሰዎች ባዘኑበት ጉዳይ ላይ ምንም ነገር ሳናድርግ እንደምን ነው ትክክል የምንሆነው?

የሪፐብሊካኑ ፓርቲ ፕሬዝዳንታዊ ተፎካካሪዎች ግን ግድያውን የብሔራዊ ደህንነት ጉዳይ እንደሆነ ነው የሚናገሩት። እጩ ተወዳዳሪው ሴናተር ቴድ ክሩስ ግድያው ሌላው የሽብርተኝነት መገለጫ በመሆኑ ሁላችንንም ከልብ አሳዝኖናል ከዚሁ

አገራችን ውስጥ የተፈጸመ ሌላው አክራሪነትና እስላማዊ ሽብርተኛነት። ሴናተር ሊንሲ ግራም ሌላዋ ለፕሬዚዳንትነት የሚፎካከሩ የሪፐብሊካን ፓርቲው እጩ ናቸው። ባለፈው ረቡዕ የሆነው ከጦር መሳሪያ ቁጥጥር ወይም እገዳ ጋር የተገናኘ አይደለም። የአሸባሪነትና የነውጠኛነት ርዕዮተ ዓለም በመላው ዓለም እየተስፋፋ የመሄዱ አካል እንጂ

ብዙዎቹን የዲሞክራቲክ ፓርቲ ውጭ ፕሬዝዳንታዊ ተወዳዳሪ ሂላሪ ክሊንተንን ጨምሮ ግድያው በሙስሊም አሜሪካውያን ላይ ሊያስከትል የሚችለው መዘዝ አሳስቧቸዋል። እጅግ ብዙዎቹ ሙስሊም አሜሪካውያን እንደ ማንኛውም ሰው ግድያው አሳዝኗቸዋል፣ አሳስቧቸዋልም።

ይህን የሁለት ወገን ክርክርና ጥያቄ በተመለከተ በአሁን ወቅት መርማሪዎች ተጨማሪ ማስረጃዎችን እያሰባሰቡ መሆናቸው ታውቋል።

ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ እየተላለፈ ያለ ስርጭት ነው እየተከታተላችሁ ያላችሁት። አሁን ከምሽቱ ሶስት ሰዓት ከሰላሳ ሁለት ደቂቃ ሆኗል አዲስ አበባ ላይ፣ ዋሽንግተን ዲሲ እና አካባቢዋ ደግሞ ከቀኑ ሰባት ሰዓት ከሰላሳ ሁለት ደቂቃ ነው። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ

ከፊታችን ሰኞ ህዳር 27 208 ዓ ም ጀምሮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት ተኩል እስከ ምሽቱ 2 ሰዓት በ6080 ና በ15580 ኪሎ ኸርትስ አጭር ሞገድ የምናስተላልፍላችሁን ጋቢና በሚል ርዕስ የሚቀርብላችሁን አዲስ ስርጭት እንድታዳምጡ እንጋብዛለን። በኢንተርኔት አምሃሪክ

ካም ላይ እንገኛለን። በፌስቡክ እና በትዊተር የሆነ እንደሆን ደግሞ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው የምትከታተሉ አድማጮቻችን የስልክ ቁጥሮች ለውጥ ስላለ አዲሶቹን ቁጥሮች እንድትጠቀሙ እናሳስባለን። ለካናዳና ለሌላው የአሜሪካ ሀገሮች 6415525020 ለእንግሊዝና ሌሎች የአውሮፓ ሀገሮች

አድማጮቻችን ደግሞ 44 33 00 102 ሁለት ስምንት ስምንት ናቸው። ለቅርበት አህጉሮቹን ጠቀስን እንጂ ሁለቱም ቁጥሮች በዓለም ዙሪያ የሚሰሩ መሆናቸውንም እንገልጻለን።

አድማጮች ዝግጅታችን ይቀጥላል። አሁን ከእናንተ ከአድማጮቻችን ወደ አገኘናቸው አስተያየቶች ይሆናል የምናልፈው። ዜዎች ሰላምና ጤና ለእናንተ ይሁን። እጭም ይሄን አስተያየት ስሰጥ አቀርቡት አላችሁ የሚል ግምት ኖረኝ አይደለም፣ አታቀርቡትም እዛው እናንተ ሰምታችሁት የራሳችሁን ግንዛቤና ለራሳችሁ የሚሆን ነገር ብትወስዱ ሳልናገር እንዳልቀርብዬ የማቀርበው ነው እርግጥ ወይም ደግሞ መልእክቱን የሚሰራው ሰው

በመጀመሪያ ሊደመስሰውም ይችላል አላውቅም። እንደው ለመሆኑ ለምንድን ነው ዜዎች ባና ሚዛናዊነቱን የጠበቀ ዜና ማታቀርቡ? አሁን በጎንደር በተደረገው በእስር ቤት የባታን እስር ቤት ተቃጥሎ ብዙ ሰው ሲሞት ብዙ ሰው ሲጠፋ፣ እንደገና ደግሞ አሁን ደግሞ ዘዛሬው ዕለት ደግሞ የአንገረብ እስር ቤት እንደዛው ተሰብሮ እንደዚሁ ቃጠሎ ደርሶ እልቂት ተካሄደው ብዙዎች ሲጠፉ እንደገናም ሲሞቱ

ለምንድን ነው የማስዘግቡት? ሀይ ቪ ተላቱልኝ ቪኦኤዎች አንድ ነገር ግራ ገብቶ ሊጠይቅ ፈልጌ ነው። እንደው ከቻላችሁ ብታስረዱ ደስ ይለኛል። ፍራንስ እንደ ካሊፎርኒያ ሲ የተደረገውንንን የግድያ ነገር ስታወሩ ምናምን ነበረ ስዘግባችሁ ታለም። ለምንድን ነው የጎንደሩ የሚያዘገባችሁ ኢትዮወይን ቤቱ ስንት ሰው ማአት ሰው ሙተዋል። ማአት ሰው ቆስሏል። እንደው ማብራሪያ ብሰጡም ደስ ይለኛል። ታንኪ ዩ

የጎንደርን እስር ቤቶች ቃጠሎ በሚመለከት እየደረሱን ያሉ ጥቆማዎችን መነሻ በማድረግ ሁኔታውን ለመከታተል ጥረት እያደረግን ነው። በቅርበት በተቻለ ፍጥነት ዘገባውን ለማቅረብ እንሞክራለን። ስለ አስተያየቶቻችሁ እናመሰግናለን። በተዘዋዋሪው የስልክ መስመራችን 202 2059942 የውስጥ መስመር 14 አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሠረት አኑሩ።

በኢሜይል ለምትጠቀሙ ደግሞ አድራሻችን ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ነው። አድማጮች፣ ዝግጅታችን ይቀጥላል። አሁን ከመደበኛ ዝግጅቶቻችን አፍሪካ በጋዜጦች ይቀርባል። አዘጋጅና አቅራቢ አዳነች ፍሳሐዬ አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል።

የካቶሊክ እምነት በአፍሪቃ እየተስፋፋ መሄድና የኢትዮጵያ የባቡር አገልግሎት ከጅቡቲው ቀይ ባህር ወደ አትላንቲክ ውቅያኖስ የመድረስ ራዕይ እንዳለው የሚገልጽ ቅንብር ነው ዛሬ የምናቀርበው። የሮማዋ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንስስ የአፍሪቃ ጉብኝታቸውን በኬንያ በጀመሩበት ወቅት ኬንያውያን በእሳቸው ምክንያት ቤተ ክርስቲያን የመሄድ

የመጸለይና የደግነት ፍላጎታቸው እየላቀ መሄዱን እንደሚናገሩ የኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሁፍ ጠቁሟል። የሃይማኖት መሪ ሙስናን ስለማቆም፣ በሰላም ስለመኖርና ፍትሐዊ አስተዳደር ስለማስፈን እንዲናገሩ እንደሚፈልጉም አስገንዝቧል። የአፍሪካ ካቶሊካውያን ጳጳሳት ድህነትን፣ የአካባቢ ጥራት ጥበቃንና የማህበረሰባዊ ፍትህን በመሳሰሉት ነጥቦች ላይ ከርዕሰ ሊቃነ ጳጳሳቱ ጋር ይስማማሉ።

ፍችንና የተመሳሳይ ጾታ ፍቅረኞችን በሚመለከት ግን የአፍሪቃ ጳጳሳት ከርዕሰ ሊቃነ ጳጳሳቱ ጋር ሊስማሙ እንደማይችሉ ጋዜጣው ሲያወሳ 36 የአፍሪቃ ሀገሮች የተመሳሳይ ፍቅረኞች ተግባርን ሕገ ወጥ የሚያደርግ ደንብ አውጥተዋል ይላል። የአፍሪቃ ካቶሊክ አብያተ ክርስቲያናት በአማንያን ብዛት በጥንካሬና በተደማጭነት እየተጎላበቱ ሄደዋል አላማቸውም

የቤተ ክርስቲያን ትምህርትንና የመጽሐፍ ቅዱስ ትምህርትን ማጠናከር እንደሆነ ግልጽ ማድረጋቸውን የኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሁፍ ጠቁሟል። ዎል ስትሪት ጆርናል የተባለው ጋዜጣ ድረገጽ ደግሞ በዓለም አቀፍ ደረጃ ሲታይ እስልምና ከካቶሊክ ሃይማኖት ፈጥኖ እየተስፋፋ ሲሆን፣ አፍሪካ ውስጥ ግን ካቶሊክ ሃይማኖት ከሙስሊም ህብረተሰብ ፈጥኖ እየተስፋፋ እንደሆነ የዓለም ክርስትና ጥናት ማዕከል መግለጹን ጠቁሟል።

የካቶሊክ ቤተክርስቲያንም አፍሪቃ ውስጥ ከሌሎች የክርስትና እምነቶች ፈጥና እየተስፋፋች እንደሆነ ወልስትሪት ጆርናል ጨምሮ ገልጿል። በዓለም ደረጃ ካሉት 1.2 ቢሊዮን ካቶሊኮች 14 ከመቶዎቹ አፍሪቃውያን ናቸው እንደ አውሮፓ አቆጣጠር በ2050 ዓ ም ደግሞ በ35 ዓመታት ጊዜ ውስጥ ማለት ነው ከ25-እስከ30 ከመቶ እንደሚደርሱ ጥናቶች አመላክተዋል ይላል።

የአፍሪካ ካቶሊኮች ብዛት እንደ አውሮፓ አቆጣጠር ከ1980 ዓ ም ወዲህ በሶስት እጥፍ እንደጨመረ በጆርጅ ታውን ዩኒቨርሲቲ ያለ የጥናት ማዕከል እንደገለጸም ዘገባው አክሏል። ካቶሊክ ሃይማኖት በአፍሪካ እንዲህ ሊስፋፋ የቻለው በከፊልም ቢሆን ካቶሊካዊት ቤተ ክርስቲያን ከአካባቢ ባህል ጋር የምትሄድና የምታከብር በመሆኗ ነው። በሌላ በኩል ግን አንዳንድ አፍሪቃውያን ካቶሊኮች

የካቶሊክ ቤተክርስቲያን ትምህርትን በሚጻረር መልኩ በጥንቆላ ላይ በተመሠረተ ቡራኬና እርግማን ላይ ሲያምኑ ማየቱ የካቶሊክ ቤተክርስቲያንን እንደሚያሳስብ ዎል ስትሪት ጆርናል ድረገጽ ላይ የወጣው ጽሑፍ ዘግቧል። የቢቢሲ ድረገጽ ደግሞ የኢትዮጵያ የባቡር ሀዲድ ለሶማሊያ ሰላም ያመጣ ይሆን በሚል ጥያቄ ባወጣው ጽሑፍ የባቡር ሀዲዱን

ቀደም ብለን ለመክፈት የወሰነው በሀገሪቱ በደረሰው ለአስርተ ዓመታት ያህል ባልታየ ሁኔታ የከፋ ድርቅ ምክንያት ነው ሲሉ የኢትዮጵያ የባቡር ሀዲድ ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ጌታቸው በትሩ መናገራቸውን ጠቁሟል። እለቱ ቅዳሜ ነበር። እኚህ አሳቢና ብልህ ሰው ግን በስራ ተጠምደዋል። ካልሳቸውና ዘበኞቹ በስተቀር በቦታው ማንም ሰው አልነበረም። ዶክተር ጌታቸው በየብስ በተከበበችው ሀገር ዙሪያ

እንደ እባብ ተጥመዝምዞ ከጅቡቲ፣ ከሱዳን፣ ከደቡብ ሱዳንና ከኬንያ ጋር የሚያገናኘው የባቡር ሀዲድ መረብ እቅድ አሳዩኝ ይላል የቢቢሲው ጋዜጠኛ። አያይዞም ጋዜጠኛው ዶክተር ጌታቸው በትሩ እንደ ብዙ ኢትዮጵያውያን ሁሉ ከሀገራቸው የወጡት በአስከፊው የአምባገነንነት ወቅት ነበር። ሆኖም በመሐንዲስነት ትምህርት በዶክተርነት ማዕረግ ተመርቀውና ራዕይ ሰንቀው ወደ ሀገራቸው ተመለሱ ይላል።

ጉዳዩ የተጀመረው አቶ ጌታቸው ቤተሰባቸውን ይዘው ከከተማ ወጣ ባሉበት ጊዜ እንደነበር ዘገባው ያወሳል። ገጠር አካባቢ መኪና እየነዳን ስናልፍ የባቡር ሀዲድ ገጠመን። እንደ ብዙ ልጆች ሁሉ ወንዶቹ ልጆች ባቡሮቹን ይወዳሉና ባቡሩ እስኪመጣ እንጠብቃሉኝ። ባቡሩ መቼ እንደሚመጣ አንድን ሰው ስጠይቅ የመጨረሻው ባቡር የታየው ከአስር ዓመታት በፊት ነበር አለኝ። ያኔ ነበር አንድ ነገር ለማድረግ የወሰንኩት።

አሁን ታዲያ የኢትዮጵያው ብሩነል ይሉኛል ማለታቸውን የቢቢሲው ድረገጽ ላይ የወጣው ጽሁፍ ጠቁሟል። ብሩነል በ19ኛው ምዕተ ዓመት የነበሩ እውቅ የብሪታንያ ሲቪል ኢንጂነር ናቸው። ሕልሙ ወይም ዓላማው የኢትዮጵያዊ ባቡር ሀዲድ በጅቡቲው ቀይ ባህር አድርጎ አፍሪቃን አቋርጦ ወደ አትላንቲክ ውቅያኖስ እንዲያመራ ነው ይላል ዘገባው። ከአዲስ አበባ ወደ ጅቡቲ የሚያመራው የባቡር ሀዲድ ከታቀደው ጊዜ ቀደም ብሎ ባለፈው አርብ የተጀመረው

8.2 ሚሊዮን የሚሆኑ በድርቅ በመሰቃየት ላይ ያሉትን ኢትዮጵያውያን በአስቸኳይ መመገብ ስለሚያስፈልግ ነው ሲል የቢቢሲው ድረገጽ ጠቁሟል። ወደ 800 ኪሎ ሜትር በሚጠጋው የባቡር ሀዲድ ለመጓዝ የመጀመሪያው የሆነው የኢትዮጵያ ባቡር 3000 ቶኖች የሚሆን የረድኤት እህል ጭኖ ከጅቡቲ እርዳታ ወደሚያስፈልጋቸው አካባቢዎች አድርሷል። ድርቅ በሚፈራረቅባት ሀገር

የኢትዮጵያ የባቡር ሀዲድ ኮርፖሬሽን ሰብአዊ ረድኤት በማቅረብ ረገድ ከፍተኛ ለውጥ ያደርጋል። ባቡሮቹ የረድኤት ጭነቶችን በጥቂት ሰዓታት ውስጥ ወደሚፈለግበት አካባቢ ለማድረስ እንደሚችሉ የኮርፖሬሽኑ የቴክኒክ አማካሪ አቶ ሙልቀን መስፍን መግለጻቸውን የቢቢሲው ድረገጽ አውስቷል። በየቀኑ ከጅቡቲ ወደ ኢትዮጵያ የሚጓዙት የጭነት መኪናዎች 1500 እንደሚሆኑ

በቀጣዮቹ አምስት ዓመታት ውስጥ ደግሞ በቀን 8000 የጭነት መኪናዎች ወደ ኢትዮጵያ ይጓዛሉ ተብሎ እንደሚገመት የጅቡቲ የወደብ ባለሥልጣን ሊቀመንበር አቡበከር ሃዲ ተናግረዋል። የባቡር አገልግሎት እጅግ ወሳኝ የሚሆነውም ለዚህ ነው። ዶክተር ጌታቸውም ከጅቡቲው ባለሥልጣን አባባል ጋር ይስማማሉ። የጭነት መኪኖች ጅቡቲ ለመድረስ ከሁለት እስከ ሶስት ሳምንታት ሊወስድባቸው ይችላል።

በዛም ላይ በየመንገዱ ይሰበራሉ፣ መንገዱም ይጣበባል። የባቡሩ አገልግሎት ሙሉ በሙሉ ስራ ሲጀምር ግን በሰዓት 120 ኪሎ ሜትር ፍጥነት ስለሚጓዝ የሚወስደው ጊዜ ወደ አምስት ሰዓታት ብቻ ይሆናል ሲሉ ዶክተር ጌታቸው ተናግረዋል። የዓለም ባንክንና የአውሮፓ ሕብረትን የመሳሰሉት ምዕራባውያን ለባቡር ሀዲድ ግንባታ የሚያስፈልገውን ገንዘብ ለማቅረብ ባለመፈለጋቸው

ወደ ቻይና ስንሄድ ቻይና የባቡር ሀዲዱን መገንባት ብቻ ሳይሆን አብዛኛውን ገንዘብም አቅርባለች ሲሉ የኢትዮጵያ የባቡር ሀዲድ ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ጌታቸው በትሩ ገልጸዋል ሲል የቢቢሲው ድረገጽ ጠቁሟል። የኢትዮጵያ የባቡር ሀዲድ ኮርፖሬሽን ለኢኮኖሚ ጥቅም ብቻ ሳይሆን በክልላዊ ውህደትና ምናልባትም ሰላም ለማምጣትም ሊረዳ እንደሚችል የቢቢሲው ዘገባ ይጠቁማል።

አዲስ አበባን ከጅቡቲ ጋር የሚያገናኘው የባቡር ሀዲድ ከሶማሊላንድ ጋር ለሚዋሰነው ነው የኢትዮጵያ ድንበር ስለሚቀርብ ኢትዮጵያ የሶማሊላንድን በርበራ በራ ወደብን ለመጠቀም ስለመቻሏ ጉዳይ ሲጠቀስ እንደቆየ አቶ ጌታቸው መናገራቸውን የቢቢሲው ድረገጽ ላይ የወጣው ጽሑፍ አስነብቧል።

አድማጮች የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ። ነው ተከታዩ ዝግጅት እሰጥ አገባ ነው።

በወቅታዊ ርዕስ የኢትዮጵያ ፖለቲካ ነክ ጉዳዮች ዙሪያ የተጀመረ ተከታታይ ክርክር ነው የሚቀርበው። በዚህ ምሽት የኢትዮጵያ መንግስት በሀገሪቱ የተለያዩ መስሪያ ቤቶች ውስጥ የተንሰራፋውንና የሙስና አሰራር አስመልክቶ በምርመራ ደረስኩበት ያለውን ያጠናቀረበትን ዘገባ ይፋ ያደረገበትን ጨምሮ በተለያዩ ሰሞነኛ ጉዳዮች ላይ ያጠነጠነው ክርክር አድማጮችን አድማጮቻችን በሚጋብዙ

መጪውን ጊዜ በሚቃኙ ጭብጦች ይቋጫል። ተከራካሪዎች አቶ መሐሪ ዮሐንስ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና ስትራቴጂያዊ ጥናቶች ትምህርት ክፍል መምህር የኢህአደግን ፖሊሲዎች በመከላከል አቶ ፈቃደ ሸዋቅና በዩናይትድ ስቴትስ የብሔራዊ ጤና ምርምር ተቋም በጥናት ላይ የተሰማሩ ናቸው።

በኢትዮጵያ ጉዳዮች በመጻፍም ይታወቃሉ አቶ ፈቃደ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የምሽቱም የሁለቱ ወገን እሰጥ አገባ የሐሳብ ፍሰቱን ለመከታተል ያስችል ዘንድ ሳምንት ለተነሳ አንድ ነጥብ አቶ ፈቃደ የሰጡትን ምላሽ በማስታወስ ይጀምራል። አሁን አቶ መሐሪ ዮሐንስ በደንብ ነው ስሰማው የነበረውና ሙሉ በሙሉ አሁን ወቀሳውንም ምኑንም የሚያደርጉት

ተቃዋሚዎች ላይ ነው። ተቃዋሚዎች የጨዋታውን ህግ አይቀበሉም፣ ህገ መንግስቱን አይቀበሉም። ሀሳብን የመግለጽ መብት አላቸው። እውነቴን ነው፣ አንድም እንኳን በስህተት እንኳን አመልጧቸው ከመንግስት በኩል ያሉትን ችግሮች ከገዢው ፓርቲ በኩል ያሉትን ችግሮች ለማንሳት እንኳን አልሞከሩም። እዛ ሀገር ስላሉ ምናልባት ይፈሩ ይሆናል። አይደ ግን ይህን ይህንን መታዘቤን ልንገራቸው ብዬ ነው። ኢትዮጵያ ውስጥ ህገ መንግስቱን የማያከብረው መንግስት ነው፣ ገዢም ፓርቲ ነው

የፖለቲካ ጨዋታ ህጎች ይወጣሉ። ያንን ጨዋታ ህግ የሚያፈርሰውም መንግስትም ነው። ተቃዋሚዎች የሚወቀሱበት ነገር ቢኖርም እንኳን በአብዛኛው የአንድ የዴሞክራሲያዊ የሆነ የፖለቲካ ከባቢ ኤንቫይሮመንት እንዳይፈጠር ያደረገው ገዢው ፓርቲ ነው። ሙሉ ለሙሉ የመቆጣጠር በጣም ሄጂሞኒስቲክ የሆነ የጠቅላይ ገዥነት አይነት ባህሪ ያለው መንግስት ሁኔታ ባለበት ተቃዋሚዎች በሚዋከቡበት ሁኔታ

መሪዎቻቸው በረባ ባልረባው የሚታሰሩበት ሁኔታ አሁን ከምርጫው በፊት የነበረውን ሁኔታ አሁን የምርጫውም ውጤት ተቃዋሚዎች ተከፋፍሎት ነው እንጂ ድምፁን መቶ በመቶ ያገኘው ቀጥተኛና ዴሞክራሲያዊ ምርጫ ነው ሊሉን ነው የሞከሩት። አቶ መሀሪ በጣም ያሳዝን ነው። ቢኮዝ ይሄ አለም ሁላችንም ህሊና ያለን ሰዎች ነን። ይህንን ታዝበናል። ለምን እንደሆነ ይህንን ከገዢ ፓርቲ ጀምሮ ሁላችንም የምናውቀው ነገር ነው። እዛ ሀገር ውስጥ ዴሞክራሲያዊ የሆነ የፖለቲካ

ድባብ የለም። በሰላም መንገድ ችግርን መፍታት ሁላችንም የምንመርጠው ነገር ነው። እኔ እዛ ሀገር ውስጥ ለፖለቲካ ትግል አንድ ሰው እንዲሞት አልፈልግም። በግጭት መንገድ ችግሩን ለመፍታት ተማረው ወደዛ የሄዱ እየሄዱ ያሉ ሀይሎች የፖለቲካ ሁኔታው የፈጠረው ይመስለኛል። እና በሰላማዊ መንገድ ችግሩን እንፍታ ማለት በጣም ጥሩ ነገር ነው

ግን ያንን ለማለት ለዛ የሚሆን ነገር ማመቻቸትን በመንግስት በኩል ይጠይቃል። ምን አድርገ ነው እና በእኔ ተርም እኔ በምለው መንገድ ግባ ነው ሰላማዊ መፍትሄ ማለት ወይስ ሰጥቶ መቀበል፣ ዋስትና መስጠት፣ የሀገሪቱን የፖለቲካ ሁኔታዎች መቀየርና ዲሞክራሲያዊ ስር እንዲረግጥ በማድረግ ለሁላችንም የሚሆን ሁላችንም እኩል

የምንሳተፍበት የፖለቲካ ድባብ መፍጠር ነው የሚያስፈልገው። ይሄ ምናልባትም ለመጨረሻው ጥያቄ የሚያንደረድረን ይመስለኛል። አቶ ፈቃደ ጀመር አድርገውታል። በሰላማዊ መንገድ ዲሞክራሲያዊ ስርዓት መገንባቱን አስፈላጊነት ሁለታችሁም ትስማማላችሁ። አሁን ባለውና ወይም ደግሞ በተደረጉት ሁኔታዎች ላይ ልዩነቶቻችሁ በእነሱ ነጥቦች ላይ ነውና በሰላማዊ መንገድ የሚደረግ የፖለቲካ እንቅስቃሴ ትርጉም እንዲኖረው የኢትዮጵያውያንን ሕይወት ማሻሻል እንዲችል

በየበኩላችሁ ምን መሆን አለበት? መፍትሄ ጠቁሙ። እስኪ አቶ ፈቃደ ጀምረውታልና እርስዎን ላስቀድም። የትኛው አማራጭ ትርጉም ሊኖረው ይችላል ይላሉ? ሰላም እንዲመጣ፣ ከድህነት ህብረተሰብ እንዲወጣ፣ ራስን በነጻነት የመግለጽ መብት እንዲያገኝ ምን አይነት መንገዶች ትርጉም ያለው ለውጥ ለማምጣት ይችላሉ? በአዎንታዊ የሚጠቅሟቸውን ሀሳቦች ይፈንጥቁ። አዎ እንዳልከው የአገር ድሃ ሀገር ነው። ብዙ መለወጥ ያለበት ነገር እንዳለ ይሰማናል። ነገር ግን

ግጭት የጦርነት መንገድ እስካለ ድረስ ወደ ባሰ ድህነት ውስጥ ነው የምንገባው። ለዚህም አሁን ላለውም ድህነታችን ምንጩ ሀገራችን ላይ የነበረው የዚህ የግጭት አዙሪት ነው እና ግጭትን ማስወገድ እና ሰላማዊ የፖለቲካ ኤንቫይሮንመንት ድባብ መፍጠር በሀገሪቱ ላይ በጣም በጣም አስፈላጊ ነገር ነው። ሲሪየስ የሆነ ፖሊሲ ማውጣት ይሄ በጣም አስፈላጊ ነገር ነው ለሰላም የሚሆን ዝም ብሎ ሰላም እፈልጋለሁ እና እኔ ባልኩ መንገድ ግባና ነው ሰላም በዚህ ሀገር ውስጥ የሚኖረው የሚል ነገር አይደለም።

ሰጥቶ መቀበል። አሁን ሙሉ ለሙሉ በጣም የቁጥጥር በሽታ ያለበት አይነት መንግስት ሁሉን ነገር ከላይ እስከታች ካልተቆጣጠርኩ ሞች እገኛለሁ የሚል አይነት የመንግስት ስርአት ባለበት ሁኔታ፣ እንዲሁም አሁን የብሔረሰብን ችግር በመፍታት በታሪካችን ታይቶ በማይታወቅ ሁኔታ የአንድ ብሔር የቲፒኤልኤፍ የበላይነት ባለበት ሁኔታ እና ግልጽነት በሌለበት ሁኔታ ሀሳብን በነጻ መግለጽ እንደ ወንጀል በሚቆጠርበት ሁኔታ

የአገሪቱን ችግሮች ከግጭት በመለሰ ሰላማዊ መንገድ ለመፍታት ብዙ ችግሮች ይኖራሉ። የምኞት ነገር አይደለም። ሲሪየስ የሆነ ከባድ የሆነ ቆራጥ የሆነ ምርጫ መምረጥ እና መወሰንን ይጠይቃል ሰላማዊ መፍትሄ። መልካም ሀሳቦቹም ሌሎች ሀሳቦችን የሚወልዱ ናቸው። ሌሎች ጥያቄዎችም አሉ። ከጊዜ አንጻር ግን ታት ስላለብን የመጨረሻውን እድል ለዛሬው ክርክር ለአቶ መሀሪ ልስጥ። አቶ መሀሪ

መፍትሄ ይጠቁሙ። በውጭ ያሉትም ጭምር በተቃዋሚው ጎራ የተሰለፉ ተገፍተን ነው፣ ሌላ ምርጫዎች ሁሉ ጠፍቶ ነው ሀይልንም ይላሉ አንዳንድ ድርጅቶች ያነጋገር ናቸው። እነሱ ሁሉ የሚሳተፉበት አዎንታ የሆነ ለውጥ እንዲመጣ፣ በእርግጥ ኢህአዴግ ይሄ ሰላማዊ መፍትሄ ይበጃል ለአገሪቱ፣ አማራጭ ነው ካለ ምን በተጨባጭ ማድረግ አለበት? የአቶ ፈቃድን እኔም ላይ እንትን ያደረጉት አስገርሞኛል። እኔ ጥግሽ አይደለም እያወራ ያለሁት ተቃዋሚዎች አይደለም እየወቀስኩ ያለሁት

የራሳቸው ችግርም ማየት አልቻሉም አሁንም የፒኤልኤፍ የበላይነት አለ የአንድ ብሄር የበላይነት አለ ይህንን ከጥላቻ የመነጨ ካልሆነ እኔ አይታየኝም የቱ ጋር እንዳለ ለምንድ ነው ከጥላቻም የመነጨው ይሄ መብራራት አለ ትልቅ ክስ ነው ለምንድ ነው ጥላቻ የሚሆነው ይህንን መረጃ አቅርቦ ማስረዳት ከተቻለ እኔ አይታየኝም አሁን ፒኤልኤፍ ገዥ

ኢህአዴግ ነው ገዢ ፓርቲ ያለው። ያው የፖለቲካ ሴት አፉን እያዩት ነው በሀገር አቀፍ ደረጃ ያለው እና ዴት ለው ወደዛ ሊሄዱ እንደቻሉ ነው የግራ ይገባኝ። ኤኒዌይስ ወደ እንትኑ ልመጣ መረጃ መስጠት እችላለሁ። ጥላቻ ምናምን የሚለውን ነገር በጣም የምጸየፈው ቃል ስለሆነ ለምንድን ነው አንድ ፓርቲ ላይ አንድ ብሄር ላይ ፎከስ የሚያደርጉት? አሁን ያለው የሀገሪቱ የስልጣን ክፍፍልም የመንግስት መዋቅርም እያዩት ፒኤልኤፍ ብቻ የሚባለው ለምንድን ነው? ያንን ስለሚገርመኝ ነው። ከእርሶ ብቻ አይደለም ከብዙ ሰዎች የምሰማው የምናየው መረጃ የሚያሳየው

ሲሪየስ የሆኑ የፖለቲካ ተቋማትን በሀገሪቱ ውስጥ የሚቆጣጠረው ቲፒኤልኤፍ መሆኑን ስለምናይ ነው። ይሄ መረጃ ነው። ይህንን ማስተባበል አንድ ነገር ነው። መልካም፣ ይሄ ምናልባትም ሌላ የክርክር መድረክ ይጠይቃል። ግራና ቀኝ ለተነሱት ሀሳቦች በጠበቀ መንፈስም ቢሆን እንድትፈነጥቁ ብቻ ነው። እዛ ላይ ምንድን ነው ማለት የምፈልገው እኔ እቺ ሀገር አሁን ትራንዚሽን ላይ ነች። የኢኮኖሚ እድገት ጉዞ አለ፣ የተያያዘው የዲሞክራሲ ግንባታ አለ። ይቀረዋል እኔ የተሟላ ዲሞክራሲ ገንብታ

በእኛ ሀገር ይቀርና በሌሎች ሀገሮችም ይቀረዋል። እኩል እድል የሚሰጥ ዲሞክራሲያዊ ሂደትና አሰራር ግን ብለው ያምናሉ። አለ ግን ብለው ያምናሉ። አዎ፣ አዎ ኮንሰንሰስ ስላልፈጠርም

ህገ መንግስት ለመቀየር የሚፈልግ ህገ መንግስት መለወጥ የሚፈልግ ያለውን ስርአት መለወጥ የሚፈልግ ጎራ እና ያለውን ስርአት ደግሞ ማስቀጠል የሚፈልጉ ሁለት ሀይሎች ጫፍ የሆነው እየተጓተቱ ስለሆነ የገመድ ጉተታ ትግል ስለሆነ እንጂ ወደ መሀል መምጣት ከቻልን፣ አለ ህገ መንግስታዊ ስርአቱን ተከትለን ያሉትን አሰራሮች የፖለቲካ ምህዳሩን ተጠቅመን መታገል እንችላለን። ሊያታግል የሚችል ሁኔታ አለ ብዬ ነው የማምነው። ይልቁንስ ኮንሰንሰስ ነው ያልፈጠር ነው መግባባት በአማርኛ እንዲሉ መግባባት።

አዎ፣ ሀገራዊ መግባባት አልፈጠርንም። በህገ መንግስታችን ሀገራዊ መግባባት አልፈጠርንም። ሀገራችን የተከተለችው ባለው የሀገር አንድነት ግንባታ መግባባት አልፈጠርንም። ሀገራችን ልትከተለው ስለሚገባው የፖለቲካ ኢኮኖሚ አስተሳሰብ ወይ ስትራቴጂ እና ፖሊሲ መግባባት አልፈጠርንም። ሌላ ሀገሮች እኮ መግባባት ፈጥረዋል። መልካም

በእነኚህ አበይት በሚባሉ የአንድን አገር አቅጣጫ በሚወስኑ ጉዳዮች ዙሪያ አገራዊ መግባባት ከሌለ ለምን ያ መግባባት እንዲፈጠር አይሰራም? ለዚህስ የመሪው ድርሻ የማን ነው እንደምል መሪው የመሪው ቦታ መጫወት ያለበት ያው ያልኩ ነው። መንግስት በመንግስትነት ደረጃ ያለው ገዢው ፓርቲ ነው ቅድሚያ መጫወት የሚችለው ግን ደግሞ የዜሮ ድምር ውጤት ፖለቲካ ሲመጣ መንግስትም ኮምፕሮማይዝ የማያደርጋቸው ነገሮች አብዛኛው የሀገራችን ህዝቦች የተቀበለው ህገ መንግስት አለ

አብዛኛው የሀገራችን ህዝቦች የረኩበትና የተቀበሉት ህብረ ብሔራዊ የሀገር አንድነት የሀገር ግንባታ ወይ የአንድነት ግንባታ ሂደት አለ። ወደዚህ መምጣት ያልቻለው እኔ እንደሚመስለኝ ያንን የድሮው ስርዓት ሲያራምዱት የነበሩት ወይም ደግሞ

ብዙሀነትና ልዩነት ናቸው ስለ የሚሄድን ሥርዓት መቀበል የማይፈልጉ ሀይሎች ነው ሌላ ገመድ ይዘው እየወጠሩ ያሉት። ብዙሀኑን የያዘ ፓርቲ ኢህአዴግ እኮ በየትኛውም ሀገር ብትሄድ አሁን እየተከተለ ያለው ሥርዓትና አሁን እያስቀጠለ ያለው ህገ መንግስታዊ ሥርዓት ተቀባይነት አለው በአብዛኞቹ ብሄሮች፣ በአብዛኞቹ ሀይማኖት። ሌላ በዲሞክራሲያዊ ሂዶች ስትሄድ ከነዚህ ከፍተኛ ወይም ደግሞ ትላልቅ እሺዎች ውጭ የሆኑ ከእነሱ በታች ያሉት የተለያዩ ችግሮች ወይ የተለያዩ ልዩነቶች ሊኖሩ ይችላሉ። በብዛት ግን አብዛኛው የሀገሪቱ

ብሄር ብሄረሰቦች እና የሀገሪቷ ሀይማኖቶች ወይም ደግሞ የተለያዩ የህብረተሰብ ክፍሎች ይህንን ተቀባይነት አላቸው፣ ገቢ ሀሳብ ሆነዋል ማለት ነው። ስለዚህ ያኛው የጠፋውን ወይ የወደቀውን የተሸነፈውን ስርዓት መልስ አለው እያለ እየታገለ ያለው ሀይል ሪያሊቲውን ለመቀበል ያለበት ኢሉዥን ውስጥ መኖር የለበት አሸናፊው ሀሳብ ይህንን ሀሳብ ሆኖ ተፈጥሯል። ወደዚህ ሀሳብ ነው መምጣት መቻል ያለብን። ሀገራችን ሽግግር ውስጥ ነው ያለችው። አሁን እንደምንለው ልማታዊ ዲሞክራሲያዊ ሀገር ሆና አትቀጥልም።

ትራንስፎርሜሽን ሲረጋገጥ ሶሻል ዴሞክራሲ ወይም ደግሞ ሊበራል ዴሞክራሲ ትሆናለች። እዛ እስክንሄድ ድረስ ያለንን የሀገራችን ችግርን ለመፍታት የሚያስችለን ጉዞ ማፋጠንና መተጋገድ ነው ያለብን። መንግስት ዋነኛ ሚና ይጫወታል። ተቃዋሚዎች ደግሞ ለሀገሪቱ ጉዞ ከሚያስቡ ሀይሎች ጋር

ችግር ከመሞቅ እዚህ ላይ መጥተው እስዋት መክፈል መቻል አለበት። መልካም የክርክር ሀሳቦቻችሁን ግራ ና ቀኝ አድማጮች የሚከታተሏቸው በየበኩላቸው የሚነጋገሩባቸው እንደሚሆኑ ተስፋ አድርጋለሁ። አቶ ፈቃደ አቶ መሀሪ ጠንከር ያለ ትችት ባቀረቡበት ህወሓት በበላይነት ገኑ ሁሉም ፈጣሪ ስለሆነ ነው ያሉበትን ማስረጃ አለ ብለዋል። በእሱ እንቋጭ። ባጭሩ ይሄ እኔ የምለው ብቻ አይደለም። በአደባባይ ኢትዮጵያ ውስጥ የፖለቲካ ስልጣንን የሚወስኑትን ሀይሎች

በተለይ ሚሊተሪውን የደህንነቱን ተቋም በተለይ ሚሊተሪውን የሚቆጣጠሩት የኤትፒልፍ አባል የነበሩ ናቸው። እንግዲህ የምናየው መረጃ የሚያሳየው ይሄን ይሄንን ነው። ይሄ ለእኔ የእኩልነትን ምልክት አይደለም። መጀመሪያ ላይ ይገባኛል። ደርግ በተወገደበት ሰሞን እና ከዛ ባሉት ጥቂት አመታት ውስጥ ከዛ በኋላ አሁን ሀያ አምስት አመት ከሞላ በኋላ እንደዚህ አይነት የብሔረሰብ ኮምፖዚሽን ባለበት የፓወር ማዕከሎች በሆኑት ቦታዎች

ይቅርታ ዚ ላይ አተፈቃደ መሪት ነው ዝም ብሎ የሚመጣ አይደለም። ምኑ ሂደት ነው የሚመጣው። አሁን ጀነራሎች ሳሉ እላይ ላይ ከማንም ከዜሮ ተነስተህ ጀነራል በአንድ ቀን ማድረግ አትችልም። በሀያ አምስት አመት ውስጥ ጀነራል የኦላይታ የኦሮሞ ወይም የአማራ ማፍራት ያቅታል? ቢያንስ ቢያንስ ለባላንስ የሚሆን እያልኩት እኮ ነው። አሁን ያንን ለማፍራት አሁን በተለይ እሱ ማየት ያልፈለጉት አንላለ ትፒኤልኤፍ ህገ መንግስቱ ከጸደቀ በኋላ የብሄር ተዋጽኦ ለማለት

ኮሎኔሎች የነበሩ ጀነራሎች የነበሩ የብሄር ተዋጽኦ ለማድረግ ተብሎ እኮ ማድረጋቸው የተቀነሳል። በጣም አምስት ሺህ በላይ ኢትፒኤልኤፍ እኮ ወንድም አንተ አካዳሚክ ተቋም ውስጥ ወደ ህዝቡን መልሶ እኮ መልሶዋቸዋል። አካዳሚክ ተቋም ውስጥ ያለህ ሰው መሆን ክን ነው የሰማሁት። መምህር ነህ፣ መምህር መዋሸት አይችልም። እኔም አካዳሚክ ተቋም ውስጥ ነው ያለሁት። እኔ እየዋሸሁ አይደለም። እኔ የሚሰራው መረጃ ዴታ፣ ያንንም ማየት አለቦት። ያን ብቻ አይደለም ትፒኤልኤፍ

በሰራዊቱ ላይ የወሰደው እርምጃም ማስታወሳለን። መልካም እድል ይስጧቸው አቶ መሀሪ። አምስት ሺ ልምድ ያላቸው ሰራዊቶች ነው የተበተኑት። እኔ አሁን እሱም ሆኖ አሁን ባለንበት ሰዓት ያለ የኢትዮጵያ የፖለቲካ ፓወር ማዕከል ቅድም እንደምትለው የብሄረሰቦችን እኩልነት ለማስፈን በሚለው በዛ መስመር የተቃኘ አለመሆኑን የሚያሳይ መረጃ በየቀኑ አያለው።

መንግስት የማይክደው መረጃ ይህንን እንደሌለ ቁጥር ከሆነ የምትለኝ፣ ወይም ይሄ ጥላቻ ነው ወይም ምንድን ነው ይሄ ጤነኛ አይደለም ለሀገራችን ማይበጅም። ብዙዎች ኮምፕሌን የሚያደርጉት እንዲያውም ብዙ ከተቃዋሚ አካባቢ የምንሰማው ይህንን ነው። በቲፒኤልኤፍ ዶሚኔትድ ሆኗል አገሩ። ከሚያቀርቡት መረጃ አንዱ ደህንነትና ሚሊተሪ፣ የኢኮኖሚ ተቋማት ራሱ ቲፒኤልኤፍ ያለው የኢንቨስትመንት

ብዛት ከህገ መንግስት ውጭ የሆነ ከጅምላስ ከችርቻሮ በኢትዮጵያ መከላከያ ሰራዊት ያለው የትግራይ ተወላጆች ኮምፖዚሽን ቁጥር አለው። ኮሎኔሎች በሻለቃ ማዕረግ በሻም አመራር ላይ ያሉት ምልበ ውሳኔ የሚሰጠው ሰው ማነው ነው? ቁልፍ ቁልፍ ውሳኔ ሰጪ ቦታዎች ላይ ያሉት የኢትዮጵያም ውስጥ ከመጣው ብዙ ዘመን ነው ያለኝ፣ የማነበው የማየው መረጃ ነው።

ይሄንን የተሳሳተ መረጃ ነው እያነበብክ ያለው የምትላይ ከሆነ ሚዛን ነው እንጂ ውሸት ነው እያልኩ አይደለም። የሚታይ ነው። መልካም አመሰግናለሁ። እንግዶቼ ጠበቅ ብሎ የጀመረው ክርክር ሌሎችንም በሚጋብዝ መልኩ ቀጥሏል። በመጨረሻው ባነሳችኋቸው አወዛጋቢ ጭብጦች ዙሪያ የበኩላችሁን ብላችኋል። ግራና ቀኝ ክርክራችሁን የምትከታተሉ አድማጮችም ዘንድ ክርክሩ ከዚህም ውጭ ይቀጥላል። አድማጮቻችን በአነጋጋሪው ርዕሰ ጉዳዮች ዙሪያ በየቤታችሁ በያላችሁበት የምትለዋወጧቸውን ሀሳቦች ለዜጎች እኩል የተሻለ እድል በሚሰጡና የህብረት

ብን የኑሮ ደረጃ ለማሻሻል በሚያግዙ አዎንታዊ ፋይዳ ባዘለ መንፈስ ብታደርሱን እናስተናግዳለን። ለአሁኑ ግን በወቅታዊ የኢትዮጵያ ጉዳዮች ዙሪያ ያተኮረው ክርክር እዚህ ላይ ይገታል። በሀገሪቱ ለሚመጡ ለውጦች የተቃዋሚ ኃይሎች ሚና ምንድን ነውና ና ምንስ ሊሆን ይገባዋል በሚቀጥለው ቅንብር የምንመለስበት አብይ ጭብጥ ይሆናል።

ነው። መሀሪ ዮሐንስ በመቀለ ዩኒቨርሲቲ የፖለቲካ ሳይንስና የስትራቴጂካዊ ጥናቶች ትምህርት ክፍል መምህር፣ የኢህአዴግን ፖሊሲዎች በመከላከል ገዢው ፓርቲ የሚያራምዳቸውንና አልሰሩም ያሏቸውን ፖሊሲዎች በመቃወም አቶ ፈቃደ ሸዋቀና በዚህ በዩናይት ስቴትስ የብሔራዊ ጤና ምርምር ተቋም በጥናት ስራ የተሰማሩ፣ በኢትዮጵያ ጉዳዮች በመጽሐፍ ይታወቃሉ። ለዛሬ እዚሁ ላይ መቋጨት አለብን። ለሰዓታቸው አመሰግናለሁ። እግዜር ፕሮግራማችን በዚሁ ይጠናቀቃል። የተከበራችሁ አድማጮች፣ አሁን የትግርኛ ቋንቋ ስርጭት ይቀጥላል። ደህና አደሩ።